የፖለቲካ ፓርቲዎች ጥምረት በሚል ራሳቸውን ያሰባሰቡ 16 የተቃዋሚ ድርጅቶች ሰሞኑን ባወጡት መግለጫ ግጭቶች ኢህአዴግ በጀመረው መንገድ ሊፈቱ እንደማይችሉ አስታወቁ። የጸጥታ ኃይሎች የሚፈጽሙትን ድብደባና ግድያም እንዲያቆሙ ሲሉ ጥሪ አቅርበዋል። ፓርቲዎቹም ለወቅቱ የዜጎች ጥያቄ መፍትሄ ለማስገኘት በጥምረት እንዲሰሩ ጠይቀዋል። የፓርቲዎቹን ጥምረት የሚያስተባብሩት የኢትዮጵያውያን ዲሞክራቲክ ፓርቲ ኢዴፓ ፕሬዚዳንት ዶክተር ጫኔ ከበደ ሌሎች የፖለቲካ ድርጅቶችም እንደሚቀላቅሏቸው ያላቸውን ተስፋ ገልጠዋል። ባለፈው አርብ የተጀመረው ውይይት ይቀጥላል። ዶክተር ጫኔን ያነጋገረው እስክንድር ፍሬው ነው። በጣም አመሰግናለሁ ስለ ጊዜዎት፣ ዶክተር ጫኔ ከበደ እንግዲህ በምስረታ ላይ የሚገኘው የፖለቲካ ፓርቲዎች ጥምረት አስተባባሪ እንዲሁም የኢትዮጵያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዚዳንት። እንዴት ነው ወደ ጥምረት የመጣችሁ? እስካሁን በተናጠል መግለጫ ማውጣታችሁ ይታወቃል። ፓርቲዎች፣ የተለያዩ ተቃዋሚ ፓርቲዎች ወቅታዊውን የኢትዮጵያ ሁኔታ አስመልክታችሁ ለመጀመሪያ ጊዜ በጋራ 16 ፓርቲዎች መግለጫ ሰጥታችኋል። ምንድን ነው ያሰባሰባችሁ? አመሰግናለሁ እስክንድር ይሄ አስተሳሰብ የመነጨው ከመጀመሪያውኑ አንድ መንግስታዊ ያልሆነ አገር በቀል ድርጅት የሰላም የመግባባት እና የአንድነት ሰላም ማህበር የሚባል እሱ አማካይነት ነው መሰባሰብ የቻልነው። የተሰባሰብነውም ከበጎ ፈቃድና ከሀገራዊ ስሜትና መልካም የፖለቲካ አመለካከት ይዘን ነው። እኛ ወደዚህ አስተሳሰብ የመጣ ነው አሁን አገሪቱ ያለችበት ተጨባጭ ሁኔታ በየአካባቢው እየተደረጉ ያሉት የአፈና፣ የግድያ፣ የእስራት ሂደቶች እና ያልተመጣጠነ የመንግስት እርምጃ መጪውን የፖለቲካ ስርዓት አሁን ላይም ቁመን መንግስት እያራመደ ያለውን የፖለቲካ ስርዓት ሁሉም በየራሱ የፖለቲካ ፓርቲዎች የገመገመበት ሂደት ስለነበር ያንን መሰረት አድርገን ለበርካታ ጊዜያት ባጭር ባጭር ጊዜ የፖለቲካ ፓርቲዎች ተደዋውለንም ፊት ለፊት ተገናኝተንም እንድንሰባሰብ ግፊት አንዱ አንዱን እያደረገ በዛ መሰረት ስለ ሀገራዊ ጉዳይ መነጋገር ስላለብን በዚህ መሰረት ነው እንግዲህ ለመሰባሰብ የሞከር ነው። እዚህ እንግዲህ ዶክተር ጫኔ ለምሳሌ 16 ይላል የፓርቲዎቹ ስም። ሁሉንም ኢትዮጵያ ውስጥ ያሉ ተቃዋሚ ፓርቲዎች ነው ለማካተት ጥረት የተደረገው? ስትደዋወሉ ወይ ደግሞ ጥረት ስታደርጉ እርስ በርሳችሁ ግንኙነት ስትፈጥሩ እና ያ ቅድም የጠቀሱት ማህበርም ቀርቦ ሲያነጋግራችሁ በዚህ መንገድ መስራት እንድትችሉ ሁሉንም ፓርቲዎች ለማካተት ሙከራ ተደርጎ ነበር። አዎ፣ አሁን ባልኩ የሰላም ማህበር አማካኝነት ለሁሉም ፓርቲዎች ጥሪ ተደርጓል። የሰላም ማህበር ከአላማው አንጻር የፖለቲካ ፓርቲዎችን በምርጫ ቦርድ በህጋዊነት ተመዝግበው የሚንቀሳቀሱ የፖለቲካ ፓርቲዎችን ሁሉንም ጥሪ እንዳስተላለፈ ገልጾልናል። የፖለቲካ ፓርቲዎችን ሳይሆን ተቃዋሚ የፖለቲካ ፓርቲዎች ለኢህአዴግ ጥሪ አልቀረበም። ለጊዜው ይህንን መሰባሰብ እንዲችሉ እንዲችሉና መጀመሪያ የተቋሚ የፖለቲካ ፓርቲዎች ልዩነታቸውን ወደ ጎን ትተው በሀገራዊ ጉዳይ ላይ መነጋገር እንዳለባቸው ይህንን አላማ አድርጎ ነው እንግዲህ ጥሪ ለማድረግ ጥረት ያደረገው። በሌላ መልኩ በእርግጥ የሃይማኖት ተቋማትንና መንግስትንም እንደዚሁ በሌላ መድረክ ጥሪ ያደረገበት አካሄድ እንዳለ ገልጾልናል። በእኛ በኩል ግን የተቃዋሚ የፖለቲካ ፓርቲ መድረክ ሲባል ይሄንን የአሁኑን ጥምረት እንዲቀላቀሉ ሳይሆን በሌላ በሌላ መድረክ ወደፊት ለሚፈጠረው ብሔራዊ የእርቅ አጀንዳ ቀርጾ ያንን ወደ ተግባር ሊቀይር የሚችል አንድ ኮንፈረንስ ማዘጋጀት ከተቻለ ሌሎችም ኢህአዴግንም ጨምሮ መሳተፍ እንዳለበት በዛ በኩል ጥሪ እንዳስተላለፈ ገልጾልናል። በእኛ በኩል ግን የተቃዋሚ የፖለቲካ ፓርቲዎች ምንም የሰፋ ልዩነት በሌለበት ሁኔታ በሀገር ጉዳይ ላይ መነጋገር የግድ ስላለና እኛው ራሳችን መግባባት ስላለብን መጀመሪያ በዚህ ዙሪያ ላይ ነው። በርካታ ስብሰባዎችን ከሰባት ከስምንት ያላነሱ ጊዜ ተሰብስበን ነው ወደዚህ ደረጃ ለመድረስ የቻልነው። ስለዚህ ከዚህ አንጻር ነው እንድንሰባሰብና አላማችንን ወደ አንድ አቅጣጫ አምጥተን ሕዝቡን መታደግ አለብን ብለን በቁርጠኝነት የተነሳ ነው። ወቅታዊ ሁኔታ ነው እንድትሰባሰቡ ያደረጋችሁ? ይሄ ጉዳይ እንድንሰባሰብ ያደረገን የሁሉም ፓርቲዎች ስሜትና ፍላጎት በሀገሪቱ አንድነትና ብሔራዊ ስሜት ላይ በዚያ ላይ ያነጣጠረ ነው። ካሁን ድረስ ለበርካታ ጊዜያት በልዩነት ሲሰራበት የተመጣበት ሂደት ነው ያለው ለ25 ዓመታት ከአንድነት ይልቅ ልዩነት በጣም ገዝፎ ሲሰበክበት የቆየበት ሂደት ነው ያለው። የመልካም አስተዳደር ችግሮችም፣ ፌዴራሊዝም ችግሮችም፣ ሌሎችንም በጎሰኝነት ላይ የተመሰረቱ አጠቃላይ ሂደቶች በሁሉም የፖለቲካ ፓርቲዎች አስተሳሰብ ውስጥ ሲንጸባረቅ የቆየ ነው። ስለዚህ ሁሉም የፖለቲካ ተቃዋሚ የፖለቲካ ፓርቲዎች አስተሳሰብ ይሄንን በየግላቸው በተለያየ ጊዜ መግለጫዎች መስጠታቸው ምንም የሚጠበቅ ነው። ግን ይህንን አስተሳሰብ ደግሞ ጉልበት ለመስጠት፣ ኃይል ለመስጠት ድምፃችንንም በዛ እንዲል ድምፅ በበዛ ቁጥር ኃይል ይፈጠራል። ድምጻችን ያን ያህል ሊሰማ የሚችልበት መድረክ መፍጠር ግን የግድ አስፈላጊ ሆኖ ስላገኘ፣ ዶክተር ጫኔ እዚህ ላይ አንድ የሚነሳ ጥያቄ አለ። አሁን እናንተ ጥምረት መፍጠራችሁ ከተነገረ በኋላ አገሪቱ ውስጥ ለረጅም ዓመታት ሲንቀሳቀሱ ከቆዩ ፓርቲዎች ውስጥ አንዳንዶቹ ወይም የተወሰኑት በዚህ ጥምረት ውስጥ አልተካተቱም የሚል ትችት ይነሳል። ምንድን ነው ምክንያቱ? ለበርካታ ዓመታት በትግሉ ውስጥ የነበሩ የፖለቲካ ፓርቲዎች መኖራቸው ይታወቃል። ነገር ግን እዚህም አሁን የተሳተፍን ድርጅቶች ትናንት የተፈጠርንን ማለት አንችልም። ለበርካታ ዓመታት በዚህ በፖለቲካ ሂደቱ ውስጥ ሲሳተፉ የነበሩ ክልላዊና ሀገር አቀፍ ፓርቲዎች ናቸው። በራሳቸው ሌላ አንድ የመድረክ ስብስቦች ናቸው። ስለዚህ እነሱ በራሳቸው ቢቀጥሉ፣ በእኛ በኩል ሀሳባቸውንና ለእንትናቸው እናከብራለን መቸውም ቢሆን ሌሎቹ ቅድም እንዳልከው መያድ ሰማያዊ በእኛ በኩል መድረኮችን አብረው ሲሳተፉ የቆዩ ናቸው። ግን ወደፊትም የራሳቸውን የፖለቲካ ውሳኔና በራሳቸው አካሄድ አስተካክለው እስኪመጡ ድረስ ጊዜ መስጠትም ስላስፈለገ ለአሁኑ ወቅታዊ የሆነ ጉዳይ ላይ ግን በመግለጫው ዙሪያ ላይ መሳተፍ እንዳልቻሉ ነው። ነገር ግን ወደፊት ለሚኖረን የብሔራዊ እርቅ አጀንዳ ተሳትፎ ውስጥ ግን በእርግጠኝነት እነዚህ አካሎችም ተካተው ይሳተፋሉ የሚል እምነት አለን። ዶክተር ጫኔ ከበደ የኢትዮጵያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዚዳንት፣ እንደዚሁም አዲስ የተቋቋመው የፖለቲካ ፓርቲዎች ጥምረት አስተባባሪ፣ በጣም አመሰግናለሁ ስለ ጊዜዎት በአሜሪካ ድምጽ ሬዲዮ አድማጮች ስም እግዚአብሔር ይስጥልኝ እስክንድር፣ እኔም አመሰግናለሁ።